ድምፃዊት ኤደን ገብረ ስላሴ በቅድሚያ እንኳን ወደ አውስትራሊያ በሰላም መጣሽ። እንኳን በሰላም ቆያችሁኝ። በቅድሚያ እንዴትና መቼ ወደ ሙዚቃው ዓለም እንደገባሽ ለምን አትገልጭልን ነው? ኦኬ ሙዚቃ የጀመርኩት ልክ በኢትዮጵያ አቆጣጠር ዘጠና ዘጠና አንድ አካባቢ ነው የጀመርኩት። ሙዚቃ ነው የጀመርኩት ደግሞ ሰርከስ ትግራይ ውስጥ መቀሌ ውስጥ ነው የጀመርኩትኝ። ከዛን ሰዓት ጀምሮ እንግዲህ እስካሁን ሙዚቃ ላይ ነኝ። በማን ሙዚቃ ተገፍተሽ ነው ወደ ሙዚቃው ዓለም ልትገቤ የቻልሽው? እንግዲህ በፊት የብዙዎቹ ሰማ ነበረ የነ ሶፊያ ጽዋሃ استحيل لهم <applause> የእነሱን እየሰማሁን ያደግኩትኝ ሶ የእነሱን ስሰማ እኔም ዘፋኝ ለመሆን በጣም ተመኘሁና እንግዲህ እግዚአብሔር አሳክቶት ወደምፈልገው ነገር ገባሁኝ ማለት ነው። ለመጀመሪያ ጊዜ የተጫወትሻትን ዘፈን ታስታውሻለሽ? የራስሽን ወይም የሌሎችን ሰዎች ዘፈን? አዎ፣ የንግስቲ ሀየለውም ዘፈን ነበር የዘፈንኩት ለመጀመሪያ ጊዜ። ምጻ ንገዛ የሚል ዘፈን ነው የዘፈንኩት። ለመጀመሪያ መጀመሪያ ጊዜ መድረክ ላይ የወጣሽው መቼ ነበር? ለመጀመሪያ ጊዜ መድረክ የወጣሁት አውሮፓ ሄደው ነበር። የኛ ሰርከስ ኤ ግሩፕ ማለት ነው ወደ አሜሪካ ሄደው ነበረ ለአራት ወር ያህል። ስለዚህ እነሱ ከሄዱ በኋላ ነው በደንብ ስልጠናውን ወስደን የጀመር ነውና፣ ልክ እነሱ ሲመጡ አቀባበል ለማድረግ ስቴዲየም ውስጥ ነበረ መቀሌ ውስጥ፣ እዛ ነበር ለመጀመሪያ ጊዜ የዘፈንኩት ማለት ነው። ከዛ በኋላስ የራስሽን የመጀመሪያ ነጠላ ዘፈን መቼ ነው ያወጣሽው ምን የሚል ነበር መጠሪያው የመጀመሪያ ዘፈኔ ከህዝብ ጋ ያስተዋወቀኝ ዘፈን ከዛ በፊት ኮፒ ነበር የምሰራው የመጀመሪያ ዘፈኔ ግን ሰሊላ የሚል ዘፈን ነበር ከህዝብ ጋ ያስተዋወቀኝ የመጀመሪያ ዘፈኔ ተቀባይነቱ እንዴት ነበር በጣም ላይ ከጠበቅኩት በላይ ነበረ። ለካ እንደዚህ ነው እንዴ የራስ ዘፈን ብዬ እስክል ድረስ ማለት ነውና፣ አቀባበሉ የህዝቡ አቀባበል የሚገርም ነበረ፣ ደስ የሚል ነበረ። ከዛ በኋላ እስካሁን ድረስ ምን ያህል ነጠላ ዘፈኖችን አውጥተሻል? የራስ ሽ ሆነ ወደ ስድስት የሚሆን ዘፈን አለኝ። የመጀመሪያ የሰርከስ ትግራይ ኮሌክሽን አልበም ላይ ሶስት ዘፈን ነበረኝ። ከዛ በኋላ ደግሞ ማሐዛይ በል ኮሌክሽን ላይ የወጣ ደግሞ አለሊወም ሚል አንድ የድሮ የነበረ ሱ ሪሚክስ ታደርጎ ሱን ሰርቻለው። የመጨረሻው ደግሞ ያው ስውንዋ ነው ማለት ነው። እኔ መጨረሻ ያወጣሹ ዘፈን እንደዚሁ በጣም በህዝብ ዘንድ ከፍተኛ ተደማጭነት እያገኘ ነው በየዩቲዩቡም በሌሎች ቦታዎች ላይም። ስለምንድን ነው የዘፈኑ ፍሬ ሀሳብ? ምንን የሚያመለክት ነው? እሱን ዋኖ ማለት መልካ መልካም ሆነ አይን አፋር የሆነ ልጅ ነው እና እኔ ያንተን ፍቅር ነው የምፈልገው። እኔ አሁን እንግዲህ በትግራይ አካባቢ ስታገባ ገዋጉብ አስተሊኒ የሚባል አለ። እሱን ነው መጀመሪያ እንደ ስጦታ የሚመጣ ልከባል ማለት ነው ሶ እሱን አልፈልግም ያንተን ፍቅር ነው የሚሻለኝ፣ እሱ ይቅርብኝ ነው ዋናው እና ከምንም በላይ ያንተ ፍቅር ነው የሚሻለኝ ነው ዋናው አይዲያ እኔ እንደ ማዶነ ማቴሪያል ገርል ነው የምፈልገው ዋናው እሱና፣ በቃ አንተን ነው የምፈልገው ነው ያ ማለት ለአብርሃም። አዎ እኔ እንግዲህ ላይክ ምንም ቢመጣም አልጠላም፣ ግን ግን ዋናው ፍቅሩ ነው። ባለቤተሽም እንደዚሁ ድምፃዊ ነው። ከሱ ጋርስ እንዴት ተገናኛችሁ? የሁለት ሙዚቀኞች ህይወትስ ምን ይመስላል በአንድ ቤት ውስጥ? ከአብርሃም ጋር የተገናኘ ነው። ያው ለስራ ነው የተገናኘ ነው። ከዛ በኋላ አንድ ላይ ስንሰራ ያው መላመዱ ነው ወደ ጓደኝነትም እስካሁን ወዳለንበትም ድረስ የመጣ ነው። አርቲስት ሆነ አንድ ላይ ኑሮ ግን በጣም ደስ የሚል ነገር ነው። ማለት እኔ ፊልም ማረጋውን ነገር እሱ ፊል ያረጋል ስራ ሲኖረው እንዴት እሱን እንትን ማድረግ እንዳለብኝ፣ እኔም ስራ ሲኖረኝ አንድ አይነት ስራ ስለሆነ ትግባባለህ አንደርስታንድ፣ ትደራረጋለህ። አንድ ሙያ ላይ ሆነ በትዳር ላይ መሆን ደግሞ በጣም ደስ የሚል ነገር ነው። ከመተጋገዝም ያለፈ ያው መግባባቱ ዋናው ነገር ማለት ነው። ልጆች አስባችኋል? አንድ ልጅ አለን። አሁን አንድ አመት ከስምንት ወር ሆኖታል። ባና ይባላል። እሶ እስካሁን አንድ ልጅ ነው ያለን። ባና ምን ማለት ነው? ባና ማለት ብርሃን ማለት ነው። ይሄ ጥዋት ላይ የምትወጣው የምታምር አለች አደል? እሷ ናት። ልክ መስቀል ቀን የተወለደው ሰው ለዛ ነው። አሁን እዚህ የአውስትራሊያ የምታሸል ባለቤትሽ፣ በእርግጥ ቀደም ብሎ እዚህ ነበር እንደዚሁ ሙዚቃ አፍቃሪዎችን አስደስቶ ተመልሷል። አንቺ እዚህ አለሽ ሶስት ቦታዎች እንደምትሰሪ ነው። በነገው ሁለት ሜይ፣ ሰላሳ አንድ ሜልበርን ላይ፣ ከዛ ደግሞ እንደዚሁ ፐርዝ ላይ በሰባት ጁን እንዲሁም አድላይድ በስምንት ጁን አለሽ። እዚህ ለሚጠብቁሽ የሙዚቃ አፍቃሪዎችሽ ምን አይነት ዝግጅት፣ ምን አይነት ሙዚቃዎችን አሰናድተሽ ነው የመጣሽላቸው? አውስትራሊያ ለመጀመሪያ ጊዜ ነው? በጣም ቸኩያለሁ። ብዙ ላይክ ሶሻል ሚዲያ ላይ ፌስቡክ ላይ መቼ ነው የምትመጪው ብለው ሁልጊዜ ነበር የሚጠይቁኝ ና እኔ በጣም ጓጉቼ ነበር እዚህ ለመምጣት እና አሁን እግዚአብሔር ፈቅዶት ስለመጣሁኝ በጣም ደስ ብሎኛል እና እስካያቸው ደግሞ ላይክ ፋኖቼን እስካገኝ በጣም ጓጉቻለሁ። ምን መልእክት ነው ያለሽ አሁን በዚህ አጋጣሚ፣ ያው በየ ስቴቱ ለሚሰሙሽ የሙዚቃ አፍቃሪዎችሽ ምን መልእክት እንግዲህ እነሱን ለማየት ና ለማግኘት ነው ይሄ ሁሉ ሰዓት ተጉዜ የመጣሁትኝ። ስለዚህ ኑና አንድ ላይ አብረን እንዝናና ነው ምላቸው። አውስትራሊያ ያሉ ኢትዮጵያውያን ዜራ ተቀባይ ናቸው። ስለዚህ ጥሩ ጊዜ እንደምታሳልፊ ተስፋችን ነው። የአውስትራሊያ ቆይታሽ መልካምና የተሳካ እንዲሆን ምኞታችን ነው። ድምፃዊት የደን ገብረስላሴ ስለ ቃለ ምልልሱ እናመሰግናለን። እኔም እንግዳችሁ ስላደረጋችሁኝ በጣም አመሰግናለሁ። ተንክ ዩ።